የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ በአካባቢያዊ ተቋም እንዲያዝ የመንግስታቱ ድርጅት የጸጥታው ምክር ቤት ወደ አፍሪካ ህብረት ከመራው በኋላ የተካሄደው ድርድር ያለ ስምምነት መቋረጡ ተዘግበዋል። ድርድሩ እየተካሄደ ሳለ የወጡ የሳተላይት ምስሎች ግድቡ ውሃ እየያዘ መሆኑን ሲያሳዩ፣ የታቆረው ውሃ እየጣለ ባለው ከባድ ዝናብ ምክንያት በተፈጥሯዊ ሁኔታ የተያዘ መሆኑንና ይህም እንደሚቀጥል የኢትዮጵያ የውሃ የምስሉና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀላ አሳውቀዋል። ተከታዩም ዘገባ በግድቡ ላይ እየተከናወነ ያለውን በቅርቡም የነበሩ የውዝግብ ሂደቶችና የአሁኑን አያያዝም ይዳሳል። ሰለሞን አባቴ ያቀርበዋል። ከጥንስሱ አንስቶ አይንና ውዝግብ ያልተለየው ታላቁ የኢትዮጵያ ህዳሴ ግድብ ድርድር ዋሽንግተን ደርሶ በአሜሪካና በዓለም ባንክ አያያዝና አዝማሚያ ያልተደሰተችው ኢትዮጵያ ንግግሩን አቋርጣ በቀረች ማግስት ባለፈው የካቲት የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ እንዲህ ብለው ነበር። ይህ የኢትዮጵያ መርት ነው መፍት ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ ክሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስልም። ስለዚህ ኢትዮጵያ ሰማንያ ስድስት ፐርሰንት ውሃ የምታመነጭ ሀገር አራት ቢሊዮን ወይም አስር ቢሊዮን በዓመት ለመያዝ የምትከለከልበት ምክንያት አይታየም። የዩናይትድ ስቴትስ የገንዘብ ሚኒስቴር ያወጣውን ስምምነት ላይ ሳይደረስ ቀጣይ ስራም በግድቡ ላይ እንዳይከናወን ውሃም መሙላት እንዳይጀመር ማሳሰቢያ የሰጠበትን መግለጫም አልተቀበለችም። እንዲህ አይነት ሀሳብ ከዚህ በፊት ተነስቶም አያውቅም። የመርሆዎች ስምምነት ሁለት ሺ አስራ አምስት ነው ያለ ስምምነት ግድቡ እየተገነባ የሆኑ ል ሲጀምር መሙላት ይጀምራል። እና ተገቢ ያልሆነ ስቴትመንት ነው ስም እስከ ዛሬም ድረስ ስንደራደር ከሀገሮች ጋር የኮንስትራክሽን ሂደቱ ዋ ማሙላት የሚጀምር ከሆነ እንጀምራለን ከኮንስትራክሽን ጋር ፓራሌል የሚሄድ ስቴትመንት ነው እንጂ ያለን ግድብ ስምምነት ሳይደረግ ውህር ብለን ከዚህ ውስጥም ስምምነት የለም አግሪመንት ሳንፈራረም አንሞላም የሚል መቼም ጊዜ ተነጋግረም አናቅም። እናም ኢትዮጵያ ስራዋን ቀጠለች። በፈረንጁ ወር ጁላይ አጋማሽ ላይም ግድቡን መሙላት እንደምትጀምር በድጋሚ አሳወቀች። በዚህ ሁኔታ ያልተደሰተችው ግብፅ አቤቱታዋን ወደ አረብ ሊግ ይዛ ሄደች። የአረብ ሊግም ለግብፅ ወግኖ መግለጫ ወጣ። ኢትዮጵያም የአረብ ሊግን አቋም ኮንና ስራዋን ቀጠለች። ግብፅም የአቤቱታዋን ተዋን አድማስ አሰፋችና ለአካባቢያዊ ሰላምና ደህንነት አደጋ ይመጣል ስትል ወደ ጸጥታ ጥበቃ ምክር ቤቱ ሄደች። ምክር ቤቱም ሐሳብ አንሸራሸረ። ኢትዮጵያም ድምጿን አሰማች። በተባበሩት መንግሥታት ድርጅት የኢትዮጵያ ቋሚ መላእክተኛ አምባሳደር ታዬ አጽቀ ሥላሴም በአሁኑ ወቅት ምስራቅ አፍሪካ ላይ ያለው የእርጥበት ሁኔታ ግድቡን መሙላት ለመጀመር እጅግ የተመቸ እንደሆነ ተናገሩ። ግድቡን መሙላት ለመጀመር አሁን እጅግ መልካም አጋጣሚ ነው። ጥቁር አባይም ነጭ አባይም ከወትሮ የበለጠ ውሃ አላቸው። ቪክቶሪያ ሐይቅም ታይቶ በማይታወቅ ሁኔታ ከፍተኛ መጠን ላይ ያለ ውሃ ይዘዋል። አስዋን ግድብም ላለፉት አርባ ዓመታት ባልነበረ ከባህር ጠለል በላይ መቶ ሰማኒያ ሁለት ሜትር ከፍታ ያለ ውሃ ይዞ ሙሉ አቅርቦት መስጠት በሚችልበት ደረጃ ላይ ነው። ምንም እንኳ ቪኦኤ በተለያዩ አጋጣሚዎች ያነጋገራቸው የውሃ ጠቢባንና የኢትዮጵያ ባለስልጣናትም ባይስማሙበትም ግብጽ ግን ጨውነት የሌለውና ለዕለት ተዕለት ሕይወቷ ከምትጠቀምበት ውሃ ዘጠና ከመቶውን የምታገኘው ከአባይ ጅረት እንደሆነ ትናገራለች። የህዳሴ ግድብ ጉዳይም በእጅጉ የሚያሳስባት ይህ አቅርቦት ይጎዳል በሚል እንደሆነም ባለሥልጣናቷና ተንታኞቿ በየጊዜው ይገልጻሉ። ይዘቱማል ግብጽ ወደ ጸጥታ ጥበቃ ምክር ቤቱ ከመሄዷ በፊት የውጭ ጉዳይ ሚኒስትሩ ሳሜህ ሹክሪ ከአሶሺየትድ ፕሬስ ጋር ተነጋግረው ነበር። ይህ ጉዳይ ያለምንም መጠራጠር በግብፃውያን ኑሮ፣ በሀገሪቱም የወደፊት ጥቅሞች ላይ የበረታ መዘዝ ያለው ነው። ማንም አገር እንደሚያደርገው ደግሞ ጥቅማችንን ለማስከበር ማድረግ የምንችለውን ምንም ነገር እናደርጋለን። የማስፈራራት ነገር ከተነሳ አይቀር እንዲህ አይነቱን የግብፅን አቋም አስመልክቶ በአንድ አጋጣሚ በሕዝብ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበረ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ መልስ ሰጥተው ነበር። የዛሬ ዘጠኝ ዓመት አካባቢ አንድ የግብፅ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይህን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረርቶ ጋጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በሀገራችን ላይ ሊቃጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ። ሳይንሳዊ በሆነ መንገድ ሲፈተሽ የግብፅ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ነው። ዜሮ ነው ማለት አይቻልም፣ ነገር ግን በጣም ትንሽ ነው። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅልፍ የምናጣበት ምክንያት ነው። ይሄ ማለት ግን ዜሮ ስላልሆነ ያቺ ትንሿን አደጋ ለመቋቋም ተጨማሪ የአቅማችንን ያህል ዝግጅት ማድረግ ያስፈልጋል። መስከረም ሰባት በዚህ ዓመት ካይሮ ላይ በተሰጠ ጋዜጣዊ መግለጫ ላይ የተናገሩት የግብፅ የውጭ ጉዳይ ሚኒስትር ሳሚህ ሹክሪ የህዳሴ ግድብን ለኢትዮጵያ አስፈላጊነት እንደሚገነዘቡ፣ በሌላ በኩል ግን ለሀገራቸው ያፈጠጠ ስጋት መሆኑን ተናግረው ነበር። ፕሮጀክቱ እኛም በምንረዳውና ያለጥርጥር በምንደግፈው ሁኔታ ለኢትዮጵያ ሕዝብ የመልማት ትልሞች ያለውን አስፈላጊነት ብንገነዘብም ይህ በአፍሪካ ግዙፍ የውሃ ኃይል ማመንጫ ተቋም በሚሊዮኖች የሚቆጠሩ ግብፃውያንና የሱዳን ዜጎችን ብልጽግናና ደህንነት ሊያሰጋ የሚችል መሆኑን ማወቅ ይገባል። ሱዳን በብዙ ጎን የህዳሴ ግድብ ተጠቃሚ እንደምትሆን ባለሙያዎቿም ባለስልጣናቷም እዚህም እዚያ የሚናገሩ እንጂ፣ በተባበሩት መንግስታት ድርጅት ቋሚ መልእክተኛዋ አምባሳደር ኦማር መሐመድ አህመድ ሲድቅ ማንኛውም ጊዜንና ግድቡን መሙላትን የሚመለከት እንቅስቃሴ በስምምነት የሚደረግ መሆን አለበት ብለዋል። ሶስቱም ሀገሮች ሚሊዮኖች የሚቆጠሩ ሕይወቶችንና ማህበረሰቦችን ለከባድ አደጋ ከመጋለጥ እንዲያድኑ የታላቁ የኢትዮጵያ ሕዳሴ ግድብ ውሃ መሙላት ከመጀመሩ በፊት በመመሪያዎችና በመርሆች ላይ ስምምነት መድረስ እንዳለበት ሱዳን አጠንክራ ታምናለች። ጊዜንና የውሃ ሙሌትን የሚመለከት ማንኛውም ውሳኔ በስምምነት የሚከናወን መሆን አለበት። ኢትዮጵያ ስድስት ነጥብ አራት ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለውን ግዙፍ ግድብ በሰባት ዓመታት ውስጥ መሙላት ነው የምትፈልገው። ግብፅ 20 ዓመት ትላለች። በተራዘሙ የድርቅ ዓመታት በሚኖረው የውሃው አያያዝና የግድቡ እንቅስቃሴ፣ እንዲሁም ውዝግቦች በሚፈቱበትና በህግ ጉዳዮች ላይ አሁንም ስምምነት የለም። በአብዛኛው ጉዳዮች ላይ ግን ተግባብተናል ይላሉ ተደራዳሪዎቹ። ያ የበለጠው መግባባት ግን ያነሰውን አለመግባባት መሻር አልቻለም። እንዲያውም ውጥረቱ የበረታው ንግግሮችም የተቋረጡት ትልቁ ውዝግብም ያለው በዚህ ትንሽ በሚባለው ምክንያት ነው። የአስራ አንድ ሀገሮች ታዛቢዎች የተገኙበት በወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካ ፕሬዚደንት ሲሪል ራማፖሳ አመቻችነት የተካሄደው የአስራ አንድ ቀናት ድርድር ከተቋረጠ በኋላ ሁኔታውን ለመሪዎቻቸውና ለህብረቱ ለማሳወቅ ሪፖርት እያዘጋጁ መሆናቸውን የኢትዮጵያው የውሃ ሚኒስትር ስለሺ በቀለ ትናንት በትዊተር አሳውቀዋል። ምን ማለታቸው ይሆን? ዝርዝር ማብራሪያ ይዤ ለመመለስ እየጣርኩ ነው። ለማንኛውም ግን መልእክታቸው ተስፋ የመቁረጥ አይመስልም። ሪፖርቶቻቸውን የአፍሪካ ህብረት ፕሬዚደንት የህብረቱ ቢሮ አባላትና መሪዎቻቸው ከገመገሙ በኋላ በሚሰጧቸው መመሪያዎች መሰረት ድርድሮቹ እንደሚቀጥሉ ትናንት በትዊታቸው አስታውቀዋል ሚኒስትር ስለሺ። ለማንኛውም ግን የግድቡ ግንባታ ስድስት መቶ አርባ ሜትር እስኪደርስ በመጪዎቹ ዓመታትም ይቀጥላል ብለዋል። ለመገናኛ ብዙሃን የሰጡትንና ሮይተርስ ወስዶ የዘገበውን ቀንጨባርጌ ላሰማችሁ በዘንድሮ ዓመት የግድቡ ሌቭል ከ525 ወደ 560 አምጥተነዋል። አምና ታስታውሱ እንደሆን ክረምት ሲመጣ በ525 ላይ በስር ያለው ማስወጫ ስለማይበቃ በ525 ላይ ያልፋል። ዘንድሮ ደግሞ ላይ ድረስ ይሞላና በ560 ላይ ያልፋል። ልዩ የሚያደርገው ወደ ከ560 አይወርድም፣ አንድ የ560 ከደረሰ በኋላ አይወርድም። ስለዚህ ግድቡ ከኮንስትራክሽን ሂደቱ ጋር የተነጣጠለ አይደለም። ግድቡ በተፈጥሯዊ ሁኔታ እየያዘ ያለው ውሃም አልፎት መፍሰስ እስኪጀምር እንደሚቀጥል ሚኒስትሩ ገልጸዋል።